በኢትዮጵያ በተለያዩ ዩኒቨርሲቲዎች ለሚታዩ ግጭቶች እልባት ለማበጀት የተያዙ ጥረቶችን የሚመለከት ነው። በተማሪዎች መካከል ዘውግ የለየ ግጭት ለመቀስቀስ የሚውጠነጠን ሴራ እንቃወመዋለን ሲሉ የአምቦ ዩኒቨርሲቲ ተማሪዎች ትናንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጠ። ተጠርጣሪው በቁጥጥር ስር የዋሉበት መንገድ ሕጋዊም አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት ማዘዣ መያዛቸውንና እስካሁን ድረስ ፍርድ ቤትም ያለ መቅረባቸውን ያመለክታሉ። ሙክታር ጀማል ዝርዝሩን ልኳል። ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ ትላንትና የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀንአ ለአሜሪካ ድምፅ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ የሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል። ብሔር ግጭት ደግሞ ያልተገባ ተግባር ነው እና ይሄን በጋራ ሆነን እንቃወማለን ብለው የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም፣ ወደ ሌላ ዩኒቨርሲቲ እናሄድላበትም ብሎ በጋራ የተቃወሙ ያስተላለፍነው መልዕክት ያው ተማሪዎቻችን የዩኒቨርሲቲ ተማሪዎች የፍቅር፣ የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልዕክተኛ ሆኖ ህዝባችን በእነሱ ምክንያት የሚጣላበት ሳይሆን በእነሱ ምክንያት ግንኙነት እንሰፋ፣ ፍቅር እንሰፋ፣ አንድነት እንሰፋ፣ ስራ እንዲሰሩ ነው መልዕክት ያስተላለፍነው። ትናንትና ላደረጉት በጎ ተግባርም አመስግነናል። በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ ሶስት ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምፅ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጎራዎችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል። ወደ አስር የሚሆኑ የተለያዩ ባንክ ቼኮች ተገኝተዋል። የአስር ባንክ የተለያዩ ቼኮች ማለት ነው። የስድስት ባንክ የተለያዩ ባንኮች ማለት ነው። ቡክ ገብተው ተገኝተዋል። ዘጠኝ ዲስክቶፕ ኮምፒውተር አሉ። እንደዚሁም አንድ ላፕቶፕ አለ። ሁለት ፍላሽ፣ አስራ ስድስት ሲዲ እና በኮምፒውተር ውስጥ እንግዲህ የምትወጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው። ሌሎች ያመቻቸው እና በዛ መሰረት እንግዲህ አሁን እንደስክቶቶችን ተይዘዋል የሚቀረጠሩ ሌሎች ነገሮች ስላሉ አሁን ግልጽ ልናረጋቸውን ማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው፣ ምርመራ እንደሚጠባበቅ ነው። የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለሁ ያሉት ሰው በቁጥጥር ስር የዋለበት መንገድ ሕጋዊ እንዳልነበረና ያለ ፍርድ ቤት ትዕዛዝና ሕግ መርህ ውጪ መያዙንም ጠቅሰዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለአሶሳ ዩኒቨርሲቲ የመኪና ኮንትራቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል። ፖሊስ፣ ኮሚሽነሩ መግለጫ የሰጠው ሰኞ ጠዋት ስለዚህ ጉዳይ ገብቷል። ስለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይህ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥተው እንኳን ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራ የተደረገው። ስለዚህ ለእኔ ገብቷል አይደል ይሄ። ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነሩ ራሱ ራሱን ለመከላከል ያደረገ መከላያ ብዬ ነው የማስበው። በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቀስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ እያደረገ መሆኑንም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።